በደቡብ ክልል የአማሮና በኦሮሚያ ክልል ጉጅ ዞን መካከል በሁለት ተጎራባቸው ወረዳዎች በተነሱ ግጭቶች ባለፈው እሁድ ሐምሌ 16ና ከትላንት በስቲ አረቡ ሐምሌ 19 በተደረጉ የተኩስ ልውውጦች የ13 ሰዎች ሕይወት መጥፋቱን የሁለቱም ክልሎች መንግሥታት አረጋግጠዋል። ቤቶች ተቃጥለዋል፣ ከመቶ በላይ አባ ወራዎች ተፈናቅለዋል፣ በርካታ ሰዎችም ቆስለዋል ብለዋል የክልሎቹ ባለሥልጣናት። የአካባቢው ነዋሪዎች ሁለቱ ህዝቦች ለረጅም ዘመናት ተጋብተውና ተዋልደው የኖሩና ከዚህ ቀደምም ግጭት አጋጥመው እንደማያውቅ ገልጸው ለዚህ ከፍተኛ አደጋ የዳረገው ጉዳይ ግራ ጋብቶናል ብለዋል። አሁን ወደ አካባቢው መከላከያ ሰራዊት ቢገባም ዛሬ ውጥረት እንዳለና መንገድ ዝግ እንደሆነ ይናገራሉ። ጽዮን ግርማ ሁሉንም ወገን አነጋግራ ተከታውን ዘገባ አጠናቅራለች። የሁለቱም አካባቢ ነዋሪዎች እንደሚናገሩት በደቡብ ክልል የአማሮ ህዝብ ኮሬ ጎሳና በኦሮሚያ ክልል በጉጂ ዞን አጎራባች ወረዳ ነዋሪዎች መካከል ግጭቱ የተፈጠረው እሁድ ሐምሌ 16 2009 ዓ ም ምሽት ላይ ነበር። በዚህም የሁለቱ ብሔረሰብ አባላት እርስ በርስ ባደረጉት ውጊያ መሰል ግጭት የሰው ህይወት መጥፋቱ ሰዎች መቁሰላቸውና ቤት መቃጠሉን ነው። ይህ ግጭትም የተረጋጋ መስሎ ሐምሌ 19 በድጋሚ አገርሽቶ ሽቶ በሁለቱ መካከል ከፍተኛ ውጥረት ነቅሶ መቆየቱን ይገልጻሉ። በዚህ ዕለትም ሰዎች ሞተዋል። በርካታ ሰዎች ቆስለዋል። ቤቶችም ተቃጥለዋል። የኦሮሚያ ክልል በጉጂ ዞን በኩል የዘጠኝ ሰው ሕይወት ማለፉንና ሦስት መቶ አባወራዎች መፈናቀላቸውን አረጋግጧል። በኦሮሚያ ክልል የሚገኙና ስማቸውን መጥቀስ ያልፈለጉ ነዋሪ በበኩላቸው በዚህ ግጭት ምክንያት በቦታው ወደ ውስጥ ተጠግተው በያዩ ወደ ሆስፒታል ግን በርካታ ቁስለኛ ሲገባ ማየታቸውን ይናገራሉ። ከዚህ በፊት ግን በዚህ በሁለቱ ብሔር መካከል ምንም አይነት ችግር ተፈጥሮ አያውቅም። አሁን ይሄ ለመጀመሪያ ጊዜ ነው በጉጂ እና በአማሮ በአማራው መካከል እንደዚህ አይነት ችግር ሲፈጠር። ከትላንት ወዲያ ከምሽቱ አንድ ሰዓት ጀምሮ ደግሞ መከላከያ በዘልቆ በሁለቱ ብሔር መካከል ገብቶ ግጭቱን አስቆሟል እና ትላንትና ዛሬ በመከላከያ ጣልቃ ገብነት ነገሩን እንደመረጋጋት ሆነዋል። በደቡብ ክልል በአማሮ በኩል ያሉ ነዋሪ ማነጋገሬ ነበር። እሳቸውም ተመሳሳይ ነገር ይናገራሉ። ሁለቱ ህዝቦች ከቅርብ ጊዜ ወዲህ የመጣ አነስተኛ ለመግባባት እንጂ ከፍተኛ ነገር ተሰምቶበት የሚያውቅ አካባቢ አይደለም ይላሉ። አሁን ግን በዚህ ምክንያት ሰዎች በአካባቢው መንቀሳቀስ እንዳልቻሉም ይገልጻሉ። ፌዴራል ፖሊሶች ገብቶ ነበሩ። ዞሮ ዞሮ የተፈየደው ነገር አልነበረም። አሁን መከላከያ ከትናንት ጀምሮ ገብቷል። ያለሁበት አካባቢ አሁን ሰላም ነው። ነገር ግን ከእኔ አሁን ቢያንስ ሰባት ኪሎ ሜትር ላይ ያለው ጦርነቱ እንደቀጠለ ነው። ዛሬ የዋለው በኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋን ማምሻውን ደውዬ ስለ ሁኔታው አነጋግሬያቸው ነበር። የግጭቱ መነሻ የኦሮሚያ ክልል እንደሚታወቀው ከሁሉም ክልሎች ጋር ያሉ ያልተካለሉና የግጭት መነሻ የሆኑ የአስተዳደር ወሰኖችን ለማካለል ከየክልሉ መንግስታትና ህዝቦችን ባሳተፈ መልኩ እየሰራ ያለው በተመሳሳይ መልኩ የተወሰኑ ቀበሌ አካባቢዎች ላይ የወሰን ይገባኛል አለ ማለት ነው ከአማሮ ጋር ማለት ነው። ሶ በዛ ላይ ዲስከሽን እየተደረገ ነው የነበረው። በመሀል ግን ይሄ ኢንሲደንት መነሻው ከጉጂ አካባቢ ከብቶች ጠጥተው ከብት ፍለጋ ወደ አማሮ የተሻገሩ የጉጂ ማህበረሰብ አባላት ነበሩ። ከእነሱ ውስጥ ሶስት ሰዎች እንደሞቱ ነው በአስራ ስድስት አስራ አንድ ሁለት ሺህ ዘጠኝ የደረሰን መረጃ የሚያመለክተው። ከዚያ በኋላ ነው ግጭቱ እየተባባሰ ያለው። በዛ ሂደት እንግዲህ በአስራ ዘጠኝም እንደገና ግጭቱ ተመልሶ አገርሽቶ በአጠቃላይ በሰው ህይወት በንብረትና በሰው አካል ላይ ጉዳት ደርሷል። ማለት ነው። ምን ያህል ሰው ነው ጉዳት የደረሰው? አሁን ባለን ሪፖርት አሁን ድረስ በደረሰ ሪፖርት ምናልባት እየተጣራ ነው ያለው። አሁን ግን ሪፖርት የተደረገልን ካዥዋልቲ በእኛ በኩል የደረሰ ሞት ወደ ዘጠኝ ሰዎች ናቸው የሞቱት። ነው እስካሁን ያለን ሪፖርት። ወደፊት ቁጥሩ እንግዲህ እየተጣራ ነው ያለበት ሁኔታ ስላለ ግጭቱም ገና ከትናንት ጀምሮ ነው ወደ መርገብ እና ወደ መረጋጋት የሄደው። ከዛ በተረፈ ወደ ሶስት መቶ የሚሆኑ አባወራዎች ግጭቱ በመነሳቱ ተፈናቅሏል ማለት ነው። ያ እንደሆነ የሁለቱ ክልል መንግስታት እንደገና ደግሞ የፀጥታ አካላት ጋር በመሆን ነገሩን የማብረድ ስራ እየተሰራ ነው ያለው ማለት ነው። በሁለቱም በኩል ነው ዘጠኝ ሰው የሞተው? አይደለም። ባለው ሪፖርት በእኛ በኩል ያለው በኦሮሚያ በኩል ያለው እንግዲህ የእነሱ ክልል መንግስት ነው የሚያጣራው ከኛ ጁሪስዲክሽን ውጭ ስለሆነ ምን ያክል ሰው እንደሞተ የተጣራ መረጃ የለንም። በኢንፎርሜሽን ደረጃ ካለ ነበስተቀር የተጣራውን መረጃ ከእነሱ ማግኘት ይቻላል። እዛ አካባቢ አነጋግር የነበር ሰዎች ና ወደ መቶ ሀምሳ ሺህ ይሆናል የተጋባ ነው ራሱ እንደው በሰላም ይኖር የነበረ ህዝብ ነው። ምን እንደሆነ ለእኛ እንቆቅልሽ ነው ብላል የሚል ጥያቄ ያላቸው ና የአማሮ ማህበረሰብ ከልዩነቱ ይልቅ ዛኛው ማለት ነው የሚጋራቸው ከስነ ልቦና ከአብሮነትን ማኳያ የህዝቡ መስተጋብርን አይተን ከሆነ በተለያዩ አጋጣሚዎች በተለያዩ ማህበረሰቦች አካባቢ ግጭቶች ይነሳል። የጉጂና አማሮ ግን በምናይበት ጊዜ ለረጅም ጊዜ ያለው መስተጋብር በጣም ሰላማዊ ወንድማማችነትና ትስስሩ በጣም ጠንካራ ነው የነበረው ማለት ነው። በተጨማሪም የደቡብ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ ጋር ደውዬ ስለ ሁኔታው ጠይቂያቸው ነበር። በግጭቱ በአጠቃላይ የአስራ ሶስት ሰው ህይወት መጥፋቱን ገልጸው በአማሮ በኩል አራት ሰው ህይወት ጠፍቷል ብለዋል። አስራ ዘጠኝ ሰው ቆስሏል። በመቶ የሚቆጠሩ የባህላዊ ቤቶች ተቃጥለዋል። ሰዎች በዚህ ምክንያት ተፈናቅለዋልም ብለዋል። አቶ ሰለሞንን ስለ ሁኔታው ጠይቄያቸዋለሁ። ቱን አጣርተው አልጨረሱም። እርግጥ ያው ሰው መፈናቀሉ ብሉ ግልጽ ነው። የተቃጠሉ ቤቶች አሉ። የተቃጠሉ ቤቶችን ቁጥራቸውን፣ የቤቱን አይነት፣ በተመሳሳይ የተፈናቀሉ የሰው ቁጥር ምን ያህል ነው የሚለውን ክሊር መረጃ የጨረሱ ስለሆነ አላደረሱንም። በአማሮም አካባቢ ያሉ በጉጂም አካባቢ ያሉ ነዋሪዎችን ስናነጋግር እንደዚህ አይነት ግጭት ተፈጥሮ አያውቅም። የተጋባ ሕዝብ ነው፣ ተጋብቶ ተዋልዶ የኖረ ከሌላው አካባቢ እንደሁም በጣም የተሻለ ማህበራዊ መስተጋብር የነበረው ሕዝብ ነው ብለዋልና፣ እንዴት እንደዚህ አይነት ድንገተኛ ግጭት ተከሰተ? ያገኘችው መረጃ አንዱ ትክክለኛና እውነት ምንድን ነው? እነዚህ ሕዝቦች ተከባብረው ተግባብተው እንዳልሽውም ተጋብተው በፍቅር ለበርካታ ለረዥም አመታት ኖረዋል። እሱ ትክክለኛ ሀቅና ግነታቸውን በዋናነት በዘላቂነት የሚገልጽ መረጃ ነው። ግን ዞሮ ዞሮ በአንዳንድ ጉዳዮች ላይ ደግሞ አለመግባባቶች አይፈጠሩም ማለት አይደለም። አጠቃላይ ሁኔታውን የሚገልጸው ጥሩ መስተጋበር ያላቸው ተግባብተውና ተረጋግተው አብሮ የሚኖሩ የሚለው አጠቃላይ ሂደቱን ይገልጻል፣ ደግሞ ሁኔታውን ይገልጻል። ነገር ግን አለመግባባት ደግሞ በተለያየ መልኩ ሊፈጠር ይችላል የመቀኑ ሊለያይ ከቻለ እንጂ ከግጦሽ ጋር ተገናኝቶ ከብቶቻችሁ የእኛን እህል በሉ ምራ በሚሉ ጉዳዮች ላይ አለመግባባቶች ይፈጠራሉ። እርግጥ በዚህን ያህል ሁኔታ ጉዳት ባደረሰ መልኩ ላይሆን ይችላል። ነገር ግን አለመግባባቶች አልነበሩም ወይም ተከስቶ አያውቁም ብሎ መናገር ግን ይከብዳል። የአማሮው ነዋሪ የግጭቱ መጨረሻ እንዳሳሰባቸው ይናገራሉ። ቢያንስ አሁን ከዛ አካባቢ የመቶ ሀምሳ ሺህ የመዋለድ እና የዝርያ አሁን ከኮሬ ወደ ጉጂ የተቀላቀለበት ሁኔታ ነው ያለው። ታዲያ እንደዚህ ከሆነ ምንድን ነው አሁን ድንገት እንደዚህ ያመጣው ነገር? ለእኛም እንቆምልሽ የሆነው ይሄው ነው ልልሽ የሚችለው እህል ነው ዋናው ነገር። እኔ አዝናለሁ አዝኛለሁ። እኔ ቢያንስ የስልስ ዓመት አዛውንት ነኝ እና አስቸጋሪ ነው። ይህን ልድሽ በጣም ትንሽ ይከብደኛል። በኦሮሚያ በኩል ያሉት ነዋሪም በእርግጥ የሰው መብዛት፣ የኑሮ ውድነት፣ ሌሎች ችግሮች አለመግባባት ሊፈጥሩ ይችላሉ። ግን ደግሞ ይላሉ ብሔሮችና ብሔረሰቦች የተጋጩ የሰው ሕይወት እና ንብረት መጥፋት የለበትም እና መንግስት በዚች ሀገር የሕግ የበላይነትን ማስጠበቅ አለበትም። ዜጎቻችን መሞት የለባቸውም። አሚን ንብረቶች መውደን የለበትም። ህዝቦች መቻቻል ችግሮች ካለ ደግሞ በህግ አግባት ችግሮችን መፍታት ሲቻል ሰው መሞት እንደሌለበት ነው። የሁለቱ አካባቢ ነዋሪዎች በቀያቸው በደረሰው አደጋ በጣም ማዘናቸውን ደጋግመው ገልጸዋል። የሁለቱ ክልል የመንግስት ቃል አቀባዮች ደግሞ ሁኔታውን በዘላቂነት ለመፍታት አብረን በጋራ እየሰራን ነው ብለዋል። ነዋሪዎቹ ዛሬ ያለውን ውጥረት ለማስታገስ የመከላከያ ሰራዊት ገብቶ ቢቆይም የሞት አደጋው የፈጠረው ቁርሾ የባሰ ነገር እንዳያመጣ ከፍተኛ ጥረት መደረግ አለበት ይላሉ። የአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ